The Voice of America. ከአንበጣ ወረርሽኝ ጋር እየታገለ የሚገኘው የምስራቅ ኢትዮጵያ ጎራባች ክልሎች የተቀናጀ ግብረ ኃይል ድሬዳዋና ምዕራብ ሐረርጌን ከአንበጣ መንጋ ነጻ ማድረጉን አስታውቀዋል። ግብረ ኃይሉ ዛሬ በሰጠው ጋዜጣዊ መግለጫ በምስራቅ ሐረርጌም ከአንድ ወረዳ በስተቀር ሌሎች ወረዳዎች ከአንበጣ ነጻ መሆናቸውን ገልጾ የሐረሪ ክልልም በቅርቡ ነጻ እንደሚሆን ተንብየዋል። ሙሉ ትኩረቱን ወደ ሶማሌ ክልል እንደሚያዞርም አመልክቷል። ጋዜጣዊ መግለጫውን የተከታተለው አዲስ ቸኮል ተጨማሪ አለው። የምስራቅ ኢትዮጵያ አጎራባች ክልሎች የአንበጣ መንጋን ለመከላከል ተቀናጅተው እንዲሰሩ በተቀመጠው አቅጣጫ መሰረት የፖለቲካ ድንበራቸውን ግምቱ ሳያስገቡ በጋራ ተቀናጅተው ሲሰሩ እንደነበር አስታውቀዋል። በዚህም ዋነኛ የአንበጣ መንጋ ተጠቂ አካባቢዎች ከአንበጣ ነጻ የሆኑ መሆናቸውን ግብረ ኃይሉ አስታውቋል። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ ጌቱ ገመቹ ከአንበጣ ነጻ የሆኑ አካባቢዎችን በመግለጫቸው ላይ ዘርዝረዋል። ድሬዳዋ ውስጥ አንበጣ ያለበት ቀበሌ የለም። ኦሮሚያ ምዕራብ አረርጌ ላይ ሙሉ በሙሉ ተቆጣጥረናል፣ ተመጥተዋል። በጣም ርዝድራዥ የሆኑና ምንም እድሜ የሌላቸው ናቸው የሚታዩ የሚችሉት የማጥራት ስራ በዛሬው ዕለት እየተሰራ ነው ያለው። ምስራቅ አረርጌ ላይም በእንደዚሁ አይነት ሁኔታ ደደር ወረዳ ላይ የተወሰነች ትታያለች። አሁን ሄሊኮፕተር ሄዷል። ጠዋት አንዴ ተመጥተዋል፣ አሁንም ይመታል። ስለዚህ ምስራቅ አረርጌ ላይ ያለውንም በጣም ተቆጣጥረንም እንደ ቀጠናችን ድረደዋ ነጻ አድርገናል። ኦሮሚያን ቀጠና ሙሉ በሙሉ ነጻ ለማድረግ በጣም ትንንሾች እና ከሰው ኃይል በላይ የማይሆን ነው ርዝርራጆች ያሉበት አረሪ አካባቢ ገባ ወጣ የምሉ አሉ። እሱም ነጻ ለማድረግ በጣም አጭር ጊዜ ነው የሚፈልግብን። የምስራቅ ኦሮሚያ፣ የድሬዳዋ እና የሀረሪ ክልል አካባቢዎች በሰዎች ጥግግትም ሆነ በግብርና ምርት ከሶማሌ ክልል እንደሚለይ ያስታወቁት አቶ ጌቱ፣ አብዛኛው መሬቱ የግጦሽ መሬት የሆነውንና ሰዎች ተራርቀው የሚኖሩበትን የሶማሌ ክልልን ከአንበጣ ለማጽራት ደግሞ በሙሉ አቅም በቀጣይ እንደሚሰሩ አስታውቀዋል። ተነጎዳ ጀምሮ እዚህ ድሬዳዋ ያለውን ሎጂስቲክ ሀረር ላይ የኦሮሚያ ያለውን ሎጂስቲክ ቫይክል ማውንትድ ስፕራየሮች አሉ ስፍሬሮች አሉ እነዚህን ሁሉ ሰብስበን ወደ ሶማሌ እንገባለን ማለት ነው። እዚህ ላይ ያገኘነውን ኤክስፒሪየንስ ሶማሌ ላይ እንጠቀማለን። በቫይክል የምንደርስባቸው ቦታዎች ላይ በቫይክል እንመታለን። ሰውን የማንቀሳቀሱ ስራ በተቻለ መጠን እዚህ እንዳደረግነው ሁሉ ህብረተሰቡ እንድንቀሳቀስ እናደርጋለን። የእኛ ሶማሌ ብቻ ሳይሆን ሶማሌላንድ የእኛን ክልል ሶማሌ ክልልን ሲረዱ የነበሩትን ሰዎች እዛም አንበጣ ስላለ እዛም ገብተን ይመታል። በዚህ ሂደት የህብረተሰቡ ተሳትፎ ጥሩ እንደነበር ያስታወሱት አመራሮቹ በአውሮፕላን ሄሊኮፕተርና ድሮን አቅርቦትም የፌዴራል መንግስት በቂ ድጋፍ አድርጎልናል ሲሉ የድሬዳዋ ግብርና ውሃ ማድና ኢነርጂ ቢሮ ኃላፊ አቶ ኢብራሂም ዩሱፍ ምስጋናቸውን አቅርበዋል። የሚመለከተው የፌዴራል ሚኒስትሪውም በአስቸኳይ አስፈላጊ የሚሆኑ መርጫ አውሮፕላኖች እንዲገቡ ሌት ተቀን ባደረግነው ርብርብ እነዚህ የተባሉት አውሮፕላኖች ደርሰዋል። አሁን እኛ ክልል ላይ ድሬዳዋ ላይ አሉ። ከድሬዳዋ ተነስተው ምስራቅ አደርጌና ምዕራብ አደርጌ ላይ ከዚሁ እየተንቀሳቀሱ እየሰሩ ነው ያሉት። በምስራቅ ኢትዮጵያ እስካሁን በነበረው የአንበጣ ጥቃት ስለደረሰው ውድመትና በቀጣይ ሊወሰዱ ስለታሰቡ ስራዎችም ጥናት እየተደረገ መሆኑን አቶ ኢብራሂም ዩሱፍ ገልጸዋል። ይሁንና የድሬዳዋ መረጃ ግን እንደተጠናቀቅን ያስታወቁት በኦሮሚያም በድሬዳዋም በሀረሪም በሶማሌ ክልልም ምን ያህል አደጋ ደርሰዋል የሚለውን ነገር እየተሰራ ነው ሙሉ መረጃዎች ተሰብስበው የደረሰው ጉዳት መጠንም ተሰብስቦ ቀጣይም ለፕላን ስለሚያመቸን እዛ ላይ ሙሉ በሙሉ እየደረሰ ነው። እንደ ድሬዳዋ የደረሰው ጉዳት ሙሉ በሙሉ ጨርሰነዋል። ካለን ማሳ አብዛኛው ወደ 45 ፐርሰንት የሚደርሰው የጉዳት ሰለባ የሆነበትና ቢያንስ ደግሞ ከ12 ሺህ በላይ የሚሆኑ አባወራዎች በዚህ ውስጥ እንደሚጠቁ በቤተሰብ ደረጃም ተለይቷል። በእህል ደረጃም አጠቃላይ ምን ያህል ማሽላ፣ ምን ያህል የበቆሎ፣ ምን ያህል አትክልትና ፍራፍሬ፣ የግጦሽ መሬት ምን ያህል የሚለው ነገር ተለይቷል። ሙሉ በመረጃውን በዚህ በተቋቋመው የጋራ ታስክ ፎርስ ቀጣይ የሚሰራ ነው የሚሆነው። ይሄ አካል ብቻ አይደለም። ቀጣይ እንደ ሀገርም ከፌዴራል የሚመጣ ቲም አለ። አጠቃላይ አንበጣ መንጋ የተጠረውን ነገር ሙሉ ተሰርቶ ቀጣይ የክልሎችና የፌዴራል ኢንተርቬንሽን ምን ላይ ነው የሚሆነው የሚለውን ነገር እዛ ላይ በጋራ የምናየው ነው። በደረሰው ጉዳት ላይ የተመሰረተ ድጋፍ እንደሚደረግ የገለጹት አቶ ኢብራሂም ምርታቸው በአንበጣ ከወደመባቸው መካከል በተለይ መስኖ አካባቢ የሚገኙት ድጋሚ እንዲያርሱ ሊደረግ እንደሚችልም አስታውቀዋል። ከሳምንት በፊት የምስራቅ ኢትዮጵያ አጎራባች ክልሎች በጋራ ተቀናጅተው አንበጣ እንዲከላከሉ ሲስማሙ በስፍራው የነበሩት የግብርና ሚኒስትሩ አቶ ኦመር ሁሴን በእስካሁኑ ግምገማ የአንበጣ መንጋው ከሀገሪቱ የእህል ምርት አራት በመቶን ያወድማል የሚል ግምት እንዳላቸው ተናግረው ነበር። items ready to add your